ዶክተር ውብሸት በጽንስ ጊዜ ምንም አይነት ጉዳት ሳያስከትል ሕይወትም በሙሉ ሊቀጥል እስከሚችለው በጣም መጠነኛ ችግር ሊያስከትል እስከሚችለው ድረስ ሁኔታዎች ሊለያዩ መቻላቸውን በተለይ ኤርትራ የሚተባሉት የላይኛው የልብ አካላት ላይ የሚኖረውን ገልጠዋል። ሽንቁሩ ወይም የቀዳዳው አይነት ያለበት ቦታ እና የሽንቁሩ ስፋት ሊለያይ ይችል ይሆን። በዚህም ሳቢያ ቅድም ያሏቸው ጉዳት የመኖርና ያለመኖር ካለም የጉዳቱ መጠን መለያየት ይችል ይሆን። በእርግጥ ነው አሉላ ወደ ጥሩ ማብራሪያ ነው እየጋበዝከኝ ያለኸው እና ምንድን ነው በእውነትም እንዲያው አድማጮች እንደሚያስቡት ቀዳዳው በሰፋ ቁጥር ችግሩ እየበዛ ይመጣል ማለት ነው ለብዙዎቻችን ቀዳዳዋ በጣም ትንሽ ነው የምትሆነው እና ሀኪምም ልስማትም ብሎ በዚህ በመስሚያው መሳሪያ በስቴተስኮፑ ሲሰማም የሚሰማ ነገር የለውም አንዳንድ ጊዜ እንዲያውም አልትራሳውንድ ተደርጎም ትንሽ ቀዳዳ ከመሆኗ የተነሳ ላትታይ ትችላለች በመሳሪያውም በዚህ በኢኮካርዲዮግራሙም ተደርጎ ግን፣ ያቺ ነገር እየሰፋች በመጣች ቁጥር ብዙ ችግሮች አሉ። ሁለቱም መጥቀስ ችላለሁ። አንዱ ያው ቀዳዳው በጣም ከሰፋና ደም ከቀኝ ወደ ግራ ብዙ የሚንሸራሸር ከሆነ የዘውረ ደም ገጽታው እንደሱ አልነበረም ቀኝና እግራዛው ሊንሸራሸር ሳይሆን ከላይኛው ከተቀባይ ክፍል ወደ ታች፣ ከታችኛው ክፍል ደግሞ ወደ የቦታው ሊሰማራ ነበር። እንግዲህ የዘውረደም አግባቡ እውደቱን ሊቀይር ይችላል ማለት ነው፣ በዚህ ሽንቁር ሳቢያ። አዎ። ምክንያቱም አሁን ቀጥታ ከልብ እንደ መግባት ጸጥቶ በመውጣት ፋንታ ቀኝና እግራዛው ሲመላለስ ሊውል ነው ማለት ነው። ደግሞ ይሄ እንግዲህ ልብ በመታ ቁጥር ስራውን ለመስራት ይሞክራል፣ ግን ደግሞ ስራውን አይሰራም ይደክማል ማለት ነው። ልብ በከንቱ ሊደክም ነው፣ የሚፈልገውን አገልግሎት ሳይሰጥ። አዎ ልክ ያልከው ቃል፣ ልብ ድካም ይመጣል በዚህ ምክንያት ልብ ይደክማል፣ ሀርት ፌሊየር የሚባለው መሆኑ ነው። እና ትልቅ ከሆነ ቀዳዳው እንደዚህ አይነት ችግር ሊያመጣ ይችላል። ሁለተኛው ደግሞ ጠቅሳለሁ ያልኩት አንዳንድ ጊዜ ባለፈው ፕሮግራማችንም ጠቅሰነዋል፣ ስትሮክ የሚባል ነገር አለ። አንዳንድ ጊዜ ያለ አግባብ የጓጎለ ደም ለምሳሌ ወደ አንጎል ወደ ብሬን ቢሄድ እና የደንብ አንቧ ቢዘጋ የሚደርስ አይነት አደጋ ማለት ነው። ስትሮክ ማለት ምንድን ነው የሚሆነው፣ ጉዳዩ በቀኝ በኩል ያለው የልባችን አካል ብዙ ጊዜ ይሄ ግድግዳ ወይም ከፋዮቹ ከቀኝ ወደ ግራ ነገር ስለማያመላልሱ ብዙ ጊዜ የጓጎለ ደም በቀኝ በኩል የሚመጣውን አሳልፎ አያቀብልም ነበር ወደ ግራ በኩል ወዳለው የክፍል አካል ግን ቀዳዳዋ ከፍ ብላ ከተገኘች አንዳንድ ጊዜ በሆነ ቦታዎች ጋር እግራችንም ጋር ሆነ፣ ለምሳሌ አንዳንድ ጊዜ ሰዎች በአውሮፕላን ለብዙ ጊዜ ሲሄዱ እግራቸው ጋር ትንሽ ደም ልትጓጉል ትችላለች። ይቺ ደም ወደ ልብ ተመልሳ ብዙ ጊዜ በቀኝ በኩል ትመጣና ወደ ግራ ግን አልፋ፣ ወደ ግራ ያለፈ ነገር ነው ወደ አንጎል ሊሄድ የሚችለው ወደ ሌላ ሊሰማራ የሚችለው። ምክንያቱም በቀኝ በኩል የመጣ ነገር ብዙ ጊዜ አያልፍም ወደዛ ለመሄድና፣ ግን ቀዳዳ ካለችና ቶሎ ብሎ በአቋራጭ ከቀኝ ወደ ግራ በኩል ካለፈ ያ የጓጎለ ደም እንደዚህ አይነት ችግር ሊያመጣ ይችላል። እና እንዲያውም አሉላ፣ እኛ ቅድም ያልኩህ የልብ ድካም ጉዳይ ብዙም አንጠየቅም። በጣም በጣም የዚህ የልብ ሽንቁር ጉዳይ እኛ ጋር መጥቶ በደንብ እንድንመረምረው ና ካስፈለገም ደግሞ ያንን ቀዳዳ ሄደን እንድናስተካክለው የምንጠየቀው ለምንድን ነው? አንድ ሰው ባልተጠበቀ ሁኔታ በተለይም በወጣትነቱ ስትሮክ ይዞት እኛ ጋር ሲመጣ ነው። ከሌላ ውስብስብ አደጋ በኋላ ነው እንደውም የዛ መነሻ የሚታወቀው በአብዛኛው አዎ ዋናው መነሻ ለችግር ሳያጋልጥ በኋላ የመጣጣጣ የቀድሞ መነሻውን እንድትረዱ ያደርጋችኋል። በእርግጥ በእርግጥ እንደሱ ነው። ማለት እንግዲህ ይሄ ግለሰብ ከዛ በፊት ቅድም እንዳልነው ምንም ሌላ ምልክት ስለሌለው የዚህ ነገር ለሕክምና አይቀርብም ነበር ማለት ነው። ያቺ የጓጎለችው ደም ከቀኝ ወደ ግራ አልፋ በዛ በቀዳዳው ያን ችግር ማምጠቷ የአደጋ ነው እኛ ጋር የሚያደርሰው ያንን ግለሰብ እና ያን የመርምረን በምናገኝበት ጊዜ በእውነትም ያ ቀዳዳ ትልቅ ሆኖ ከተገኘ በእውነትም ያ ትልቅ ሆኖ መገኘት የደሙን መጓጎል ከቀኝ ወደ እግራ የሚያሳልፍ መስሎ ከታየን ደግሞ ያንን ቀዳዳ ሄዶ መድፈን ይቻላል። አንዳንድ ጊዜ ያስፈልጋል፣ አንዳንድ ጊዜ አያስፈልግም። ግን ካስፈለገ እሱን ሁሉ ደግሞ ያን ሽንኩር የምንደፍንበት ደግሞ መንገድ አለንና እና እዛ ሁኔታ ላይ ነው እንግዲህ እኛ የምንጋበዝ። መልካም ዶክተር ውብሸት ምናልባት በጀመርነው ርዕስ ላይ ይሄ የልብ ሽንቁር ወይም ቀዳዳ በልጅነት መከሰቱ ከልጅነት በኋላ የሚኖረው በርካታ ገጾችን አንስተዋል። ይህ አሁን ያልነው በተፈጥሮ የሚመጣ የልብ ሽንቁር በጽንስነት ጊዜ ተፈጥሮን የተከተለ አስፈላጊ የሆነ ነገር በኋላ በራሱ የሚገጥም ሳይገጥም ሲቀር የሚኖረውን ሁኔታና ጉዳትም ጉዳት ላይ ያስከትል የሚችለውን ተመልክተናል። በአደጋ የልብ ሽንቁር ሲፈጠር የመኪና አደጋ ሊሆን ይችላል። ሌሎች አካል ላይ ጉዳት የሚያደርሱ አደጋዎች ልብንም ለሽንቁር ማጋለጽ ሲችሉ ልክ ነው። እንዲያውም አሉላ እኔ እናንተ ይህንን ፕሮግራም ያሰብነው ከአንድ ሳምንት በፊት ነበር። በዛን ወቅት ልንነጋገር ልናደርገው ያልቻልንበት ምክንያት በመኪና አደጋ የመጡ ሁለት ጎረምሶች ነበሩ። ትነግራህ አስታውሳለሁ። አንዱ ከመኪናው ቶወር ውሮ ውጭ ተጥሎ ነበር። መኪናው በጣም ስለተጎዳ ና አደጋ በደረሰበት ጊዜ አንድ ሰው ደረቱ ጋር የሆነ የተመታ ነገር ካለው ይሄ መኪናም ሊሆን ይችላል፣ በመሰላል ወጥቶ ሲሰራ ከዛም የወደቀ ሰው ሊሆን ይችላል፣ ዛፍ ላይ ወጥቶ ሲቆርጥ የወደቀ ሰው ሊሆን ይችላል። ግን ምንም ሆነ ምን የሆነ አይነት አደጋ ከደረት ጋር ተደረሰ፣ እንደ እሱ አይነት ነገር የልብን ግድግዳዎች ሊጎዳ ይችላል እና ይህ ግለሰብ የደረሰበት የሆነ ነገር ወቅቶት ሳይሆን ያ ልቡ ከውጭ መመታቱ ራሱ ውስጡ ሽንቁር ፈጠረ ማለት ነው። እና እንደ እሱ አይነት ሁኔታ ላይ የምታየው ሽንቁር እና በተፈጥሮ የሚመጣው ሽንቁር የተለያዩ ናቸው። ያኛው ብዙ ጊዜ የላይኛው ክፍል ኤትሪያ ላይ ነው የሚፈጠረው። የዚህ ግለሰብ ግን የተፈጠረው የታችኛው ክፍል ጋር ሆኖ እውነትም በአደጋ እንደምታስበው ደንበኛ የልቡን ጡንቻ ከታች ያለው አከፋፋይ ክፍሉን፣ የቬንትሪክሉን ጡንቻውን ነው ቦጭቆ ያወጣው። እና እንደ እሱ አይነቱ ነገር ብዙም ፋታ የሚሰጥ አይደለም። ወዲያውን ቀዶ ጥገና ተደርጎ መጠገን ያለበት ነገር ነው እንደ እሱ አይነቱ። እና በአደጋ የሚመጡት ብዙ ጊዜ እንደዚሁ ዝም ብለን እንተዋቸው የምንላቸው አይነት ቀዳዳዎች አይደሉም። እንደ እነሱ አይነቶቹ ትንሽ ሰፋ ያሉ ናቸው። ቅድም እንዳልነው ነው ከሚገባው የደም ዝውውር የተለየ ነገር ፈጥረው ልብን ቶሎ የሚያደክሙ ስለሆኑ፣ እንደዚ አይነቶቹ ወዲያው መሰራት ያለባቸው መጠገን ያለባቸው ጉዳዮች ናቸው። መልካም ዶክተር ብሸት ይሄ ምናልባትም የልብ ስብራት በሚል የበረታ ሐዘን የገለጽንበትንም ሊያካትት ይችላል። ብዙ ጊዜ የሰዎችን ስሜት ከልብ ጋር በልማድ እናዛምዳለን። ሰው ሲያዝን፣ የተለየ ስሜት ደስታ ሲሰማው የልብ አመታቱም ሆነ የልብ አሰራሩ ላይ የሚፈጠሩት ስሜቶች ልብ የሚቆጣጠረው የአእምሮን ቦታም የሚወስድ ይመስላል በአነጋገራችን። ይሁንና አንድ ሰው ልቡ ላይ አደጋ ከደረሰበት በኋላ ይልቁንም ደግሞ የልብ ሽንቁር ቢኖረው ወይ የልብ ስብራት ቢደርስ የነበረውን ተፈጥሯዊ የስሜት መገለጫ ሁኔታዎች ሊቀይረው ይችል፣ ሊሆን ፍቅር ሊሆን ይችላል፣ የበረታ ሐዘን ሊሆን ይችላል። ልብ በገጠመው የጤና ሁኔታ ለእነኛ ስሜቶች ሰው የሚሰጠውን ምላሽ ይቀይሩ ይሆን?